በኦሮሚያ ክልል ወለጋ የተለያዩ ዞኖች፣ በሰሜን ሸዋና ኦሮሞ ብሔረሰብ አስተዳደር አዋሳኝ ወረዳዎች፣ በቤኒሻንጉል ጉሙዝ፣ በደቡብ ኢትዮጵያ ጉራ ፈረዳና በሌሎች አካባቢዎች ማንነትን መሰረት ባደረጉ ጥቃቶች በርካቶች ሕይወታቸው አልፏል። ሀብት ንብረታቸው ተዘርፎ ተቃጥሎና ወድሞ ተፈናቅለዋል። ጃርቴ ጃርቴ ወረዳ ወለጋ ውስጥ ነው ኔ ተወልጄ ያደግኩት ስምንት ልጆች አሉ። ስምንት ልጆች ልጄ ንብረቶች ሰላሳ ቁም ከብት፣ አራት አህያ፣ ሁለት ጎተራ ጤፍ፣ ሁለት ጎተራ በቀዶ፣ አንድ ቁና፣ አንዲት ብርጭቆ የሸጥኩት ይል እንዲህ ያለ ያለ ንብረቴ ወድሞ ነው ያውቃል። ነጣጀንና እግሬን የልጆችን ይሆት ብቻ ይዤ ወጣ። ከአጣዬ ከተማ በሚሊዮን የሚቆጠር ንብረታቸው ወድሞ ዛሬ በከሚሴ ከተማ ተፈናቅለው ከሚገኙ ነዋሪዎች መካከል አንዱ እንዲህ ብለዋል። እውነት ከአስር ሚሊዮን በላይ ነው። and to be for በአጠቃላይ በሰላማዊ ዜጎች ላይ የሚደርሰውን ሞት፣ መፈናቀልና ወከባ በመቃወም በአማራ ክልል የተለያዩ ከተሞች ካለፈው ማክሰኞ ጀምሮ የተቃውሞ ሰልፎች እየተካሄዱ ነው። ዛሬም ግድያና መፈናቀል እንዲቆም የሚጠይቅ ሰልፍ በሰቆጣ ከተማ ተካሂዷል። ከሰልፉ አስተባባሪዎች መካከል አቶ ሀብታሙ መንግስቴ እየተገደልን ያለነው ባጸደቅነው ህገ መንግስት ነው ይላሉ። የሰልፉን ዓላማ በተመለከተም ለዶቸቤሌ ገልጸዋል። ቦታው በግፍ ለሚገደሉ፣ ለሚታረዱ አማራና አገው ህዝቦች ሞት ይብቃን፣ መገደል ይብቃን። አገው አማራን የሚያስከብረው ህገ መንግስት ሳይሆን አንድነቱና ና ነሱ ነው። ሌላም የተለያዩ መኮክሮች ጦረኝነት እንጂ ጦርነትን መቃወም ሽብር አይደለም። የአገውን ህዝብ በመከተል በወለጋ ና በአጣየ መግደል ና መፈናቀል ይቁም እና የተለያዩ መፈክሮች ናቸው። ሌላው በሰልፉ ላይ የነበሩ አስተያየት ሰጪ በግፍ ለተገደሉ ና ለተፈናቀሉ ድምፅ ለመሆን በሰልፉ መገኘታቸውን አብራርተዋል። ሰልፉ ዋነኛው አሁን ባጣየ፣ በሸዋሮቢት፣ መተከል፣ በወለጋ በተለያዩ የኦሮሞ ክልል የተገደሉ ህብረታቸው የተናጠለ ከቦታው የተፈናቀሉ የእነኚህን ሁሉ ድምፅ ለመሆን ነው። በሀገሪቱ አንዳንድ አካባቢዎች በንጹሐን ላይ የሚደርሰውን መሳደድ መንግስት እንዲያስቆም ለመጠየቅ የተዘጋጀ ሰልፍ እንደሆነ ደግሞ አቶ መብራቱ መኮንን አመልክተዋል። ያው እንግዲህ እንደሚታወቀው ሰሞኑን በሀገሪቱ የተለያዩ አካባቢዎች ላይ ማንነት እና ዘር ተኮር የሆነ ጥቃት እየተፈጸመ ነው። ይህንን በመቃወም ዛሬ በተቆጣላ አካባቢዎች ነዋሪ ወጣቶች እና የህብረተሰብ ክፍሎች እያወገዙ ነው። ይህ ጥቃት መቆም አለበት፣ መንግስት አፋጣኝ እርምጃ መውሰድ አለበት የሚል ነው እያካሄዱ ያሉት። ከሰልፉ ላይ ሁ የሚታዩ የተለያዩ መልእክቶች እየተላለፉ ነው። በሰልፉ የተለያዩ መልእክቶች መተላለፋቸውን የተናገሩት አቶ መብራቱ አንዳንድ ሰልፈኞች ሀዘናቸውን ለመግለጽ ጥቁር ባንዲራ ይዘው መታየታቸውን ተናግረዋል። ከተላለፉት መልእክቶች መካከል ጥቃት ይቁም፣ ማንነት ይከበር የሚሉ ናቸው። ከዚህም በተያያዘ እንግዲህ ሰልፉ ላይ ጥቁር ባንዲራ፣ የሀዘን ምልክት ያለው ባንዲራ ይዘዋል። የኢትዮጵያ ባንዲራን ይዘዋል። የተለያዩ መልዕክት የሚተላለፉባቸው ባነሮችን ይዘው የሰላማዊ ሰልፍ እያደረጉ ነው። ከባለፈው ማክሰኞ ጀምሮ በተለያዩ የሀገሪቱ አካባቢዎች በአማራ ተወላጆችና በሌሎችም ንጹሐን ዜጎች ላይ የሚደርሰውን ግድያ፣ የአካል ጉዳትና መፈናቀል በመቃወም ሰልፎች በተለያዩ የአማራ ክልል ከተሞች ተካሂደዋል እየተካሄዱም ነው። አለምነው መኮንን ለዶችቬሌ ራዲዮ ባህር ዳር